የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 29 2015 ዓ ምት ዝግጅታችን ጀምረ ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ገና አደረሳችሁ። ዛሬ ምሽት ከበዓሉ ጋር የተገናኙ መሰናዳዎችና ጥሩ ሙዚቃዎችን እያስደመጥናችሁ እናመሻለን። የቅዱስ ላሊበላ ወጣቶች ማህበራት ወይም ደግሞ እድሮች እንዲሁም የቤተ ክህነቱ በአጠቃላይ ከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ እንጀራ በመስጠት እንዲገቡ ያደርጋል። ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የሆነችው ላሊበላ ከተማ ነዋሪ የሆኑትን አቶ ግርማ አለባቸውን የሰማናቸው እሳቸውን ጨምረው ሌሎች የከተማ ነዋሪዎች በጦርነት ማግስት ዳግም የድሮ ድምቀቷን እያገኘች ባለችው ከተማ ያለውን ድባብ፣ የበዓሉን ሃይማኖታዊና ትውፊታዊ ዳራን በተመለከተ በምሽቱ ሐሳባቸውን ያጋዱናል። ሌሎች መሰናዶዎችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ምር አለው ብራና አይሉ በቅንብሩ ጽዮን ግርማ ደግሞ በዋና አዘጋጅነት አብረው ያመሻሉ። ከሁሉም በፊት አጫጭር የዓለም ዜናዎችን እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። በቅድሚያ የገናን በዓል ለምታከብሩ ኢትዮጵያውያን መልካም የገና በዓል ይሁንላችሁ። ደረጀ ደስታ ነኝ። ዋና ዋና የዓለም ዜናዎችን አሰማችኋለሁ። ከሶማሊያ የተገነጠለችው ሶማሊላንድ ወታደሮቿን ከሶማሊያ ፑንትላንድ ጋር ከሚያወዛግባት ከላስ አኖድ ከተማ ከባለፈው ሐሙስ ጀምሮ ማውጣቷን አስታወቀች። ፑንትላንድ ከተማይቱ ላይ ይገባኛል ጥያቄ ቢኖራትም ከተማውን የምታስተዳድረው እንደ ኤሮፓ አቆጣጠር በ1991 ከሶማሊያ የተገነጠለችው የሶማሊላንድ መሆኗ ተመልክቷል። በከተማይቱ ውስጥ አንድ የፖለቲካ ሰው በመገደላቸው ሕዝባዊ ተቃውሞ የገነፈለ ሲሆን ከፖሊስ ጋር በተደረገ ግጭት በትንሹ ስምንት ሰዎች ሞተዋል። የከተማይቱ ከንቲባ አብዱራሂም አሊ በሁለቱ ሁለቱም ወገን ያሉ ሽማግሌዎች ሁኔታዎችን እንዲረጋጋ ከመከሩና የሶማሌላንድ ወታደሮችም እንዲወጡ ከተደረገ በኋላ በከተማው መረጋጋት ተመልሶ መስፈኑን ለቪኦኤ ተናግረዋል። የሶማሌላንድ የጦር አዛዦችም ከተማውን ለቀው የወጡት ብጥብጡን ለማስቀረት መሆኑን አስታውቀዋል። ሶማሌላንድ ከሶማሊያ የበለጠ መረጋጋት የሰፈነባት ብትሆንም በአገርነት ዓለም አቀፋዊ እውቅና አልተሰጣትም። ባለፈው ሳምንት በሁለቱ ወገኖች መካከል በተካሄደ ውጊያ 15 ሰዎች መሞታቸው ተመልክተዋል። ኢራን ሁለት ሰዎችን ዛሬ ቅዳሜ በስቅላት መቅጣቷን የአገሪቱ ፍትሕ ተቋም አስታወቀ። መሐመድ ማህዲ ካራሚ እና ሰይድ መሐመድ ሐሲን የተባሉት ሁለት ሰዎች የተቀጡት በፖሊስ ቁጥጥር ስር እያለች የሞተችውን ወጣት ሴት ተከትሎ በአገር አቀፉ አመፅ ሕግ አስከባሪውን ወታደር ገድለዋል በሚል ነው። የቅዳሜው የስቅላት ግድያ የተቃውሞ አመፁ ከተጀመረ ወዲህ በሞት የተቀጡ ተቃዋሚዎችን ቁጥር አራት ማድረሱ ተመልክተዋል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ስፍራ ወደ ኢራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነፍሽም በሚል እንደ ኤሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው ማሻ አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በአምስት ቀናት ለ15 ዙሮች ድምፅ ከተሰጠና ከቀኝ አክራሪዎቹ የሪፐብሊካን ሕግ አውጪዎች ጋር ከተደረገ ድርድር በኋላ የካሊፎርኒያው እንደራሴ ኬቪን መካርቲን ዛሬ ቅዳሜ የዩናይትድ ስቴትስ አፈጉባኤ ሆነው ተመርጠዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለማካርቲ የእንኳን ደስ አሎት መልእክት ልከዋል። ከሪፐብሊካኖች ጋር አብሬ መስራት በምችልበት አጋጣሚ ሁሉ አብሮ ለመስራት ዝግጁ ነኝ፣ መራጮችም ሪፐብሊካኖቹ ከኔ ጋር እንዲሰሩ ይፈልጋሉ ብለዋል። ቀደም ባሉት የድምፅ አሰጣጥ ሂደቶች ሀያ የሚሆኑ የተቧደኑ የሪፐብሊካን ቀኝ ክንፍ ወጋ ጥባቂ እንደራሴዎች መካርቲ እንዳይመረጡ ተከላክለው መቆየታቸው ይታወቃል። ይሁን እንጂ መካርቲ በዩናይትድ ስቴትስ ህገ መንግስት መሰረት ፕሬዝደንቱንና ምክትል ፕሬዝደንቱ በማይኖሩበት ወቅት የመሪነቱን ስልጣን መረከብ ከሚያስችለው የአፈ ጉባኤነቱ እጩነት ራሳቸውን እንደሚያገሉ ፍንጭ አልሰጡም። ሪፐብሊካኖችም አፈ ጉባኤነቱን አሳልፎ ለመስጠት ስለማሰባቸው ምልክት አላሳዩም። የህግ መወሰኛው ምክር ቤት መሪ ዲሞክረቱ ሻክ ሹመር የመካርቲ ለጽንፈኞቹ የሪፐብሊካን ፓርቲ አባላት መገበር አሜሪካን እንደገና ታላቅ እናደርጋት በሚል ምክር ቤቱን የተቆጣጠሩት ሪፐብሊካኖች መንግስት እንዲዘጋ ወይም አገሪቱን ወደ ከፍተኛ ጦስ ወደሚከት ውድቀት እንድትገባ ሊያደርጓት ይችላሉ ብለዋል። በሩሲያ የሚደገፉት የክሪሚያዋ ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አንድ ሰው አልባ ድሮን አውሮፕላን የኦርቶዶክሱ የገና በዓል በሚከበርበት ዛሬ ቅዳሜ ተመጥቶ መውደቁን አስታወቁ። በሩሲያ የሚደገፉ የክሪሚያው ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አውሮፕላን የኦርቶዶክሱ የገና በዓል በሚከበርበት ዛሬ ቅዳሜ ተመቶ መውደቁን አስታወቁ። ራዛቮዜቭ በተቀደሰው የገና በዓል እንኳ እነዚህ ሰብአዊነት የጎደላቸው ሰዎች ጀግናዋን ከተማችንን ከማጥቃት ሙከራቸው አልታቀቡም ማለታቸውን ሮይተርስ ዘግበዋል። ሩሲያ ክሬሚያን ከዩክሬን በመንጠቅ ወደ ራሷ ግዛት የቀላቀለችው እንደ ኤሮፓ አቆጣጠር በ2014 ነው። ዩክሬን ሩሲያ ዩክሬንን ከመወረራው በፊት ወደ ግዛቷ የቀላቀለቻቸውን ና ከወረራውን በኋላ የያዘቻቸውን ግዛቶቿን እንደምታስለቅቅ አስታውቃለች። ሴባስቶፖል ሩሲያ በጥቁር ባህር የምታንቀሳቀሳቸው የባህር ትራንስፖርቶቿ መናኸሪያ መሆኗ ተመልክቷል። በተያያዘ ዜናም የሩሲያው ፕሬዝደንት ቭላድሚር ፑቲን የገናን በዓል ዋዜማ ሌሊቱን በክሬምሊን ውስጥ በሚገኘው ካቴድራል ማክበራቸው ተነግሯል ተናግረዋል። ፑቲን ለሩሲያው ኦርቶዶክስ የገና በዓል 36 ሰዓት የሚቆይ የተኩስ ማቆም ያወጁ ቢሆንም ውጊያው ግን እየቀጠለ መሆኑን የብሪታንያው መከላከያ ሚኒስትር ባወጣው መግለጫ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19ና በ25 እንዲሁም በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታኅሳስ 9 2015 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ማግኘት ይቻላል። አሁን በምሽቱ ወደ ያዝነው የመጀመሪያ ቅንብር እንለብ የኢየሱስ ክርስቶስ በዓለ ልደት በክርስትና እምነት ተከታዮች ዘንድ ዛሬ በድምቀት ከተከበረባቸው አካባቢዎች አንዷ የዓለም አቀፍ የሀገር ጎብኚዎች መዳረሻዋ ላሊበላ ከተማ ናት። ገና በላሊበላ ይገናል። የአካባቢው ነዋሪ ማመይ ጋር እያለ በሚጠራው ገደላማ ስፍራ ላይ የሃይማኖት አባቶች የሚከውኑት ሃይማኖታዊ ትዕይንት ቤዛ ኵሉ ዓለም ዮም ተወልደ ለብዙዎቹ የማይረሳ ትጉስታ ጥሎ ያልፋል። መስፍን አራጌ በሃይማኖታዊና ባህላዊ ትውፊቱ ዙሪያ ያዘጋጀውን መሰናዶ ቀዳሚ እናደርግ። በታሪክ ምሁራን ዘንድ ጠቢብ፣ በኢትዮጵያ ኦርቶዶክስ እምነት ተከታዮች ደግሞ ጻድቅ የሚል ክብር የተሰጠውን ንጉሥ ላሊበላ ከአንድ አለት ያነጻቸው 11 አብያተ ክርስቲያናት የሚገኙባት የቀድሟ ሮሃ ያሁኗ ላሊበላ ገና በድምቀት ከሚከበርባቸው ታሪካዊ አካባቢዎች አንዷ ናት። በላሊበላ ቅዱስ ጎልጎታ ቤተ ክርስቲያን አገልጋይ የሆኑት ቄስ ተመስገን ወርቁ በዓሉ በላሊበላ በድምቀት የሚከበረበት ምክንያት ድርብ ልደት በመሆኑ ነው ይላሉ። የዛሬው ቀን አንደኛው የጌታችን ልደት፣ ሁለተኛ ደግሞ በዚህ በደብረ ባህል የሚከበረው ትልቁ አካባቢ የሚደረግለት የቅዱስ ላሊበላ ልደቱም አብሮ አጋጣሚ ስለሆነለት በዚህ ምክንያት የሚከበረው ትልቁ ነገር። በዓሉ ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስርዓቶች ይካሄዳል። ትናንት ከምሽቱ አንድ ሰዓት ጀምሮ ማህሌት ተደውሎ እስከ ሌሊቱ አስር ሰዓት ከዘለቀ በኋላ ቅዳሴ ይቀጥሏል። ከቅዳሴው መጠናቀቅ በኋላ ወደ ማሜ ጋራ በመውጣት በብዙሃኑ ዘንድ በጉጉት የሚጠበቀው የቤዛ ኩሉ ስርዓት ተከውኗል። ቤዛ ኩሉ ዮም ተወልደ መድኃኔ ዓለም የዓለም መድኃኒት ተወለደልን እንደማለት። ካባና ጥንግ ድር ባንድ ላይ ጥንግ ድር ይባላል። ያ ቀዩ ሰማ ሳይሆን ጥንግድርቡ ድር ቀዩ ካባ በመቀዩ ደተበላል መቀዩ ካባ ያለ ብቻውን በቀሚስ እየተለበሰ ከላይ ከመኒ ጋረው በመውጣት ባንድ ሰ ሰውዮችን ተወጥቶ ቤዛ ኩሉ የሆን ተወልደ መድኅን የዓለም ዓለም የሚለው ቃል ግዕዝ ቃል ነው። ቤዛ ኩሉ ማለት የሁሉ ቤዛ የዓለም ቤዛ ዛሬ ተወለደ ማለት ጌታችን ኢየሱስ ክርስቶስ የዓለም መድኃኒት ዛሬ ተወልዷልና ደስ ይበላችሁ፣ እኔ ዝበሉ እያሉ ምን ያመሰግኑት ካላያሉ መላይቱን ወክለው ከታች ያሉት ደግሞ በቅዱሳን እንደ ሰባሰገል ማለት ነው። እንዴት ነው የሚመረጡት? በዛ ሁሉ በዜማም፣ በወረብም፣ በሽብሻቦም የሚዘክሩት ሰዎች ካባ የሚለብሱት መምህራን፣ መሪጌታዎች፣ የምንላቸው አዋቂዎች የምንላቸው ናቸው። ከታች ደግሞ ካባ የሚለብሱ ደግሞ ቀጥለው ደግሞ ዲያቆናቱ፣ ቀሳውስቱ ደግሞ እንዲህ ማይረጋቸው ማለት ነው። ከዚያም ጳጳሳቶቹ አሉ። እነሱ በፊት ይመራሉ። በዛ ሁሉን ጥንግ ድርብ አጣፉ ካባ የደረቡ ጽናጽልና መቋሚያ የያዙ ካህናት ቆናትና ቀሳውስት ያደምቁታል። በነጭ የባህል አልባሳት የተዋቡ ምዕመን በዕልልታ ያጅቡታል። ለላሊበላ ከተማ ነዋሪው ባየ ተፈሪ የዘንድሮ በዓል የተለየ ትርጉም አለው። ከምንሰውም ጊዜ ላይ ደግሞ ይሄኛውን ለየት የሚያደርግብኝ ተለይ አምና የነበረብን በስጋት ደረጃ ብናከብረውም በስጋት ደረጃ ነው። ከወረራ ነጻ መወጣን በጥቂት ቀናት ውስጥ ነው የነበረው። ያ ደግሞ ከስጋት ነጻ ሳንሆን ያከበርነው እና ከጦርነት ስሜት ውስጥ ሆነን ያከበርነው ስለነበረ ከአምናው ወይም ከሌሎቹ አመት ባሎች በሙሉ የሚገና በዓላቶች የዘንድሮ ለእኔ የተለየ ሆኖብኛል። እና ለዚህም ደግሞ ላደረሰን ፈጣሪ ምስጋና እናቀርባለን። ከተናጠላዊ ዝግጅት ይልቅ እንግዶችን ግም ውስጥ ያስገባ የበዓል መስተንግዶ በአካባቢው ስለሚደረግ የበዓሉን ህዝባዊነት ያጎላዋል፣ ይላሉ አስተያየት ሰጭው። የሁለት ልጆች አባት ነኝ እና ባለትዳር ነኝ። በእኛ ዛሬ ልክ ሌሎች አመት በዓሎች እንደምናከብረው ቤታችን ተረጋግተን እናከብር ልበላው ከሚጠጣው ከማረፊያ ቦታ ጀምሮ ቅድሚያ የሚሰጠው ለእንግዳ ነው። ቅዱስ ላሊበላ የመለው ዓለም ህዝብ መቶ የምንጎበኘው ትልቅ ቅርዝ ነው። ትልቅ በዓል ነው። በተለይ ደግሞ ገና። ስለዚህ አሁን እኛ አብዛኛው ይሄ ላሊበላ ማህበረሰብ ነጩንም ይሁን አበሻውንም የትኛውም ማ ማህበረሰብ የመጣውን አካል መስተንግዶ መስጠት ምቾት ተሰምቷቸው እንዲሄዱ ተመልሰው ደግሞ እንዲመጡ ጥሩ ስሜት ተሰምቷቸው እንዲሄዱ በሚያደርገው ነገር ላይ ነው ትኩረት ሰጥተን እና ተጠምደን እየሰራን ያለ ነው። ተቋማትና የተለያዩ አደረጃጀቶች በመስተንግዶ በኩል የሚያደርጉት አስተዋጽኦም የላቀ እንደሆነ አቶ ባዩ ገልጸዋል። ከተማ አስተዳደሮ የሚሰራው ስራ አለ። ወጣቶች ተደራጅተው የእግር አጠባ የሚሰሩ ልጆች አሉ። ከፍተኛውን ሚና ደግሞ እየተወጡ ያሉት እድሮች ናቸው። እድሮች ከሞት በኋላ ብቻ ሳይሆን ከሞት በፊትም የሚለውን በተግባር የሚያሳዩበት ነው። ቅዱስላ ያሉ እድሮች በማረድ በማብላት በማጠጣት እንግዳውን ቤቱ እንዳለ እንዲሰማው ትልቁ ሚና የሚወስዱት እድሮች ናቸው። በዓሉ ከበዓልነት ባለፈ ጥበባዊ ክዋኔዎች የሚካሄዱበት የተለየ ዜማና ውዝዋዜን የሚያስተዋውቁበት ጭምር ነው። ለምሳሌ የላሊበላ አካባቢ ሶራ ምትም ይባላል። ባህል ጭፈራል። እኛ አካባቢ ብቻ የሚገኝና የሚዘወተር ከአለባበሱ ጀምሮ ቁምታ፣ የቁልፍ የበዛባቸው ልብሶች ይለበሳሉ። ወንዶች የሚለብሱታል ልብሶች የሚለብሱታል። ባህላዊ መጠጦች አሉ፣ በተለይ ጠላና ጠጅ። የጠጅ ደግሞ የታወቀ ነው። ለምን የላሳ የማራ አካባቢ ነው፣ በማሩ ስለሚታወቅ። ስለዚህ የላሳ ጠጅ ደግሞ ተመራጭ ነው። ብርሃን ፈንታው ከአስራ አምስት አመታት በላይ ላሊበላ ውስጥ በአስጎብኝነት አገልግለዋል። በአካባቢው እሳቸውን ጨምሮ ሁለት መቶ የሚጠጉ ህጋዊነታቸው የተረጋገጠ አስጎብኚዎች ራሳቸው ቤተሰባቸውንና ቤተሰባቸውን ከማስጎብኘት በሚያገኙት ገቢ ሲያስተዳድሩ መቆየታቸውን አስታውሰው የሰሜኑ ጦርነት በቱሪዝም እንቅስቃሴውና ቱሪዝሙን መሰረት አድርጎ በሚተዳደረው የአካባቢው ማህበረሰብ ላይ ያሳደረው ተጽዕኖ ከፍተኛ መሆኑን ይናገራሉ። ጥሩ መተዳደሪያችን ነበር። ለአካባቢው ትልቅ ገቢ ምንጭ ነበር። ከጸጥታው እና ከነበረው ችግር አኳያ ላለፉት ሶስት አመት የአራት አመት ጥሩ አልነበረም። አሁን ግን ሰላሙ የተዳከመውን እንቅስቃሴ እያነቃቃው ነው ብለዋል። ከሁለት ዓመት በፊት የነበረው ጊዜ ጥሩ አልነበረም። አሁን ግን አብዛኛው ቱሪስት ጋይድ ስራ ላይ ባይውልም የተወሰነ እንቅስቃሴ አለ። እሱ ማረጋጋትን ፈጥሯል። ያስደስታል። ከምንም በላይ ሰላም ጥሩ ነው። የተወሰነ ስራ ቢሆን እየሰራ ነው። ከጉልት ጀምሮ ሻይ ቡና የሚሰሩ ሰዎች የሰሩ ነው። ስራ ያስደስታል። ኪዳነ ማርያም አምደ ጊዮርጊስ ላሊበላን ተወልዶ እስከ ማደግ ያውቁታል። በታሪካዊው ስፍራ የሚከበረውን ሃይማኖታዊው የገና በዓል ከልጅነት እስከ እውቀት ኖረውታል። በትዳር በትምህርትና በስራ ያለፉትን አስር ዓመታት አብዛኛውን በአውሮፓ በተለይም በፈረንሳይ ያሳለፉት ኪዳነ ማርያም ከእነዚህ ዓመታት በኋላ በዓሉን ለመጀመሪያ ጊዜ ተወልደው ባደጉበት አካባቢ ማክበር መቻላቸው የፈጠረባቸውን ደስታ ገልጸዋል። ልጆች ያለን ለእኛ ገና መጣ ሲባል ገና ለቤተሰብ ብቻ የሆነ ነገር አይደለም እና ጠላው ሲዘጋጅ፣ ቤቱ ሲስተካከል፣ ለእንጀራው ለዳቦ የሆነ ነገር ሲዘጋጅ ሁሉ ታሳቢና የሚደረግ የሚመጣውን ሳሚ ነበር የምንለው። ሳሚ ይመጣል እና ተሳላሚው ማለት ነው። አዎ ተሳላሚ ሳሚ ነው። ግን የምንለው ታሚ ሊመጣ ነው የምንለው የምንለው ከዛ ጊዜ ጀምሮ እንግዲህ ሞስ፣ አንዳንድ ጊዜ አንድ ወር ምናምን ሊሆን ይችላል። በእግር ከተለያየ ቦታ ስፔሻሊ፣ አሁን ማስታወሰ ከትግራይ አካባቢ እና ከጎጃም አካባቢ ብልጥ ሁለቱ በደንብ ትውስ ይለኛል። ከዋግ አካባቢ ነው የሚመጡት በእግር የሚመጡት ማለት ነው። ገታጉዛው ለወር ተጉዘው የሚመጡት፣ ሌሎቹ ደግሞ በመኪና አልፎ አልፎ ነው። ይህን ያክል አሁን እንዳለው ከዚህ ተነስቶ በመኪና የሚሄደው አደለም። እና የላሊበላ አካባቢ ሰው፣ እኛም ልጆቹ እያለን የምንጠብቀው የሚናፍቀን ነገር ሳሚዎቹ ሲመጡ በሰልፍ ነው ስለሚመጡ እየዘፈኑ ነው የሚመጡት። አይን ያለማየ ግሬደር የድንጋይ አግራ ዋግራ የድንጋይ ምስስ፣ ወር እንዴት አድርጎ ሰራው? ወር እንዴት አድርጎ አነጸው? የመጥረቢያው እንኳን እጀታ የለው ውስጡ አረንጓዴ ነው ባህር፣ ውስጡ አረንጓዴ ነው ባህር፣ ቅዱስ ላሊበላ ላስታው ላስታውደብር እየተባለ እንዲህ እያሉ ነው የሚመጡት። በዝማሪ እየዘፈኑት ነው፣ ዜማ አለ። ያን እያሉ ይመጣሉ። ቤት ግቢ ያለው ግቢውን ከፍቶ አስገብቶ እግራቸውን አጥሮ ያለውን ነገር አካፍሉ ያበላቸዋል። እነሱም የራሳቸውን ነገር ስንቅ ይዘው ይመጣሉ። ዳቦ ቆሎም ቆሎም ይዘው ይመጣሉ። ግቢ ሊንደ ደግሞ ሲመጡ የማሽላ አገዳ የመሰላለ ስለሚደርቅ እሱን ሰብስበው ይመጡና እንደ ጥር ነገር ይሰራሉ እዛ ላይ ያዱ ነበር ገና በኢትዮጵያ በተለይም በላሊበላ የመንፈሳዊነት ለዛው ተከብሮ ባህላዊ ቱፊቱ ተጠብቆ ስለሚከበር የተለየና ተናፋቂ ያደርገዋል ሲሉ ይናገራሉ ትዳር መስርተው በሚኖሩበት አውሮፓ ያለውን ገና ከኢትዮጵያ ጋር ሲያነጻጽሩትም ቅዝቃዜው እንዳለ ነው ባረዳል እነሱም የሚያጠፉበት አለ ያንን ቅዝቃዛና በጣም ብርዳማ ነገር በመብራቱን በምኑም አድርገው ድምቅ ምቅ ለማድረግ ይሞክራሉ። ነገር ግን ይለያል። መንፈሳዊነቱ ከቀረ በጣም ዘመናት ተቆጥረዋል። አሁን የቤተሰብ መገናኛ በዓመት ተቋርፎም የነበረ የሚገናኙበትና ምግብ የሚበሉበት የሚጠጡበት ስጦታ የሚለዋወጡበት እንጂ ሃይማኖታዊ ይዘቱ ኑሮት አሁን ወደ ቅዱስ ላሊበላ ሲመጡ የዚህ ኢትዮጵያውያን ተሳላሚዎች የሚሉትን ዜማ እና ለመማር የነፍስያ ጥር የሆነ እንትን ለማገናኘት ያበቃ ሌላ ነገር ነው። ላሊበላ ላይ ያለው ቆሎ ዳቦ ቆሎ ቂጣም ትንሽዬ የሚያለስቻቸውን ነገር እንደወጥ ማድረገው የሚሰሩትን ሰዎች ስታይ ያስደንቅሃል። ሌላ ህይወት ነው። ሌላ ዓለም ነው። መንፈሳዊ ነው። በቃ ምናምን አይነት ነገር የሚመስል ነው አካሄዱ። በአርኪኦሎጂ ቅርስ ጥገናና ተያያዥነት ባላቸው የእውቀት ዘርፎች የመማር እድል ያጋጠማቸው ኪዳነ ማርያም የፈረንሳይ መንግሥት የላሊበላ ውቅር አብያተ ክርስቲያናትን ለመጠገን በሚያደርገው እንቅስቃሴ ውስጥ ተሳታ ተካፊ የመሆን እድል በማግኘታቸውም የተለየ ስሜት እንደሚሰማቸው ገልጸዋል። ነው አንዳንድ ጊዜ እንደ እድልም ነው፣ ህልምህን መኖር ያህል። እኔ የምሰራበት አንድ ፕሮጀክት አለ። መጀመሪያ የላሊበላ አብያተ ክርስቲያናት የጥገና ሀሳብ ሲመጣ እኔ ደግሞ ተምሮ የጨረስኩት ትምህርት የላሊበላን የጥገና ታሪክ እና ገናው ምን ይመስላል፣ ከውጭ ዓለም ጋር ምን ይመስላል የሚል አንድ ትምህርት ነው የነበረው የተማርኩት። ከዛ በፊት ግን አርኪኦሎጂ ናሊበላ ላይ በኢትዮጵያ ቆ ግን ከአስራዘጠኝ ዘጠና ዘጠኝ አካባቢ ጀምሮ ሰራ ነበረ የፈረንሳይ ቡድን ጋር ይሄ እድሉ መጥቶ ጥገናው በምንሄድበት ጊዜ የዚህ የፊዚቢሊቲ ስታዲ ተብሎ ለአንድ ሶስት አመት ጥናቶች ነበሩ። እሱ ላይ በሳይንቲስት ኮኦርዲኔተር ሆኜ ሰራሁ ማለት ነው። ከዛ አምስት ይዘት ያላቸው ፕሮጀክት ሶስት ነብላ ሊበላ የሚባል እሱን እመራለሁ እና በቃ ህልምህን እንደመኖራዊ ነገር ነው እና በጣም ደስተኛ ነኝ።

መስፍንን አመሰግናለሁ። በማዳመጥ ላይ ያላችሁት የአሜሪካ ድምፅ ልዩ የገና በዓል መሰናዶን ነው። ቀጣዩ ዝግጅትም በላሊበላ ያቆይናል። በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ ጉዳትን ካስተናገዱ ከተሞች መካከል አንዷ የሆነችው ላሊበላ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ስምምነት ከተፈረመ ወዲህ የመጀመሪያ የሆነውን የገና በዓል በዛሬው ዕለት አክብራለች። በተለይ በጦርነቱ ወቅት ለከፍተኛ እንግልት የተዳረገው የከተማዋ ነዋሪ ከፈታኙ ሁኔታ ተርፎ በመቶ ሺዎች የሚገመቱ ከመላ ኢትዮጵያ ወደ ከተማዋ ያመሩ ምዕመናንን ሲያስተናግድ መዋሉ ተሰምተዋል። በከተማዋ አሁናዊ ድባብና በተያያዥ ጉዳዮች ላይ ሐሳባቸውን እንዲሰጡኝ አንድ የከተማዋ ነዋሪ በዋዜማው አነጋግሬ የነበረ፣ አቶ ግርማ አለባቸው ይባላሉ። በቱሪዝም መስክ ውስጥ ባላቸው ንቁ ተሳትፎ ይታወቃሉ። የተማሪነት ዘመን ባልንጀራ እንደመሆናቸው አንተ እያልኩ ነው አጠር ያለ ቆይታችንን የጀመርኩት። ግርማ እንደምን ውለሃል? በመጀመሪያ እንኳን ለገና በዓል በሰላም አደረሰህ። እንኳን አብሮ አደረሰን። አፍታሙ እንግዲህ ላሊበላ ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ስፍራዎች መካከል አንዱ ነው። በዋናነትም የሚጠራ ከተማ ነው። በአሁኑ ጊዜ የከተማዋ ድባብ ምን ይመስላል? ሰው በምን ሁኔታ እያከበረን የሚለውን እስቲ ጠቅለል አድርገህ ንገረኝ። እሺ አመሰግናለሁ። ያው ቅዱስ ላሊበላ እንግዲህ የልደት በዓል የሚከበርባቸው አንዱ ብቻም ሳይሆን በዋነኛው ነው። ለዚህ ደግሞ ምክንያቱ ያው በሁሉም ቦታ የጌታችን የኢየሱስ ክርስቶስ የተወለደበት ዕለት በመሆኑ ይከበራል። እዚህ ልዩ የሚያደርገው ደግሞ በዚህ ቀን ታኅሣሥ ሃያ ዘጠኝ ቀን የጌታችን የኢየሱስ ክርስቶስ ልደት በዓል ብቻም ሳይሆን የጻድቁ የንጉስ ላሊበላ የልደት በዓልም በዚሁ ቀን በመሆኑ አንደኛ ይሄ ነው ምክንያቱ ሁለተኛ ደግሞ ይኸው ንጉስና ቅዱስ ላሊበላ በአምሳለ ኢየሩሳሌም የሰራቸው አብያተ ክርስቲያናት ከላይ ወደ ታች ተፈልፍለው የተሰሩ አስር አብያተ መቅደሶች እዚህ በመገኘታቸው እነዚህም ምዕመናን ወደ ኢየሩሳሌም የሚያደርጉትን ጉዞ ለማስቀረት ታስቦን በመሆኑ እዛ ሂደው እንደተሳለሙ ስለሚቆጠርላቸው ነው እዚህ በደመቀ ሁኔታ የሚከበረው። የዘንድሮው አከባበር ሁኔታ ምን ይመስላል? የሚታወቀው የከተማዋ ድምቀት እየተመለሰ ነው ወይ? ያለውን ነገር እስቲ ጠቅልል አድርገን ንገረኝ። እርግጥ ከጦርነት ወዲህ ይህ ለሁለተኛ ጊዜ ነው። አምና ትግራይ የመጡት ኃይሎች እንደወጡ አካባቢ ነው ተከበረውና በአብዛኛው በአጎራባች ወረዳዎችና ከተማዎች የሚገኙ እግረኛ ወይም ደግሞ በእግር ተጉዞ የሚሳለሙ ሰዎች ነበር በብዛት የነበረው። ዘንድሮ ግን እግረኛዎቹም በጣም በእጥፍ ጨምሯል ከተለያየ የኢትዮጵያ ክፍሎች በመኪናም እንደዚሁ ያው ወደ ድሮው በመሰለ መንገድ እርግጥ በብዛት በጣም ከሩቅ አካባቢዎች ባይመጡም ግን በመኪናም በጣም በብዙ ገብቷል። ወደ አንድ ነጥብ ዘጠኝ ሚሊየን ህዝብ ገብቷል ነው የሚባለው። ከዚህ በተጨማሪም ያው አዲሱ ያው የሚጠበቀውና ለወደፊት በጣም ከተማይቱን ያነቃቃል ተብሎ የሚገመተው ደግሞ ቱሪስት ነው። እንደ ድሮ ባይሆንም ያው ወንዶች ወደ መቶ ሰባ ሰባት ሴቶች ወደ መቶ ሀምሳ ስድስት ሶስት መቶ ሰላሳ ሶስት ነው። ይህ ከጥንቱ ሲታይ በጣም እጅግ በጣም ዝቅተኛ ነው፣ ግን ተስፋ የሰጠ ነው። አንዳንድ አምባሳደሮችም እየገቡ ስለሆነ ለወደፊት አስተዋውቀው አካባቢው ወደ ሰላሙ የተመለሰ መሆኑን ሲናገሩ እና ምናልባት አንዳንድ አስጎብኝ ድርጅቶችም አካባቢውን በቀይ ቀለሙት ከመሆኑ አንጻር እሱ ሲነሳ ያው ቱሪዝሙ ይመለሳል። ቱሪዝሙ ሲመለስ ደግሞ አካባቢው የተሻለ ተጠቃሚ ይሆናል። ምክንያቱም ከዚህ በፊት በነበረው ጦርነት በጣም ተጎሳቁላ ነኝ እና ይህን ይመስላል። የቱሪስቱ ፍሰት እና በጣም ጥሩ ሁኔታ ላይ ነው ያለው። እንግዲህ ቀደም ብለ የጠቀስከው በርካታ ምዕመናን እንዲሁም አገር ጎብኚዎች ወደ ከተማዋ፣ ወደዚህ ስፍራ በመጉረፍ ይታወቃሉ። ቦታው ደግሞ እነዚህን ሁሉ ለማስተናገድ የሚያበቃ ሆቴልና ሌሎች ነገሮች ላይኖሩት ይችላሉ። የከተማው ነዋሪ እንግዶቹን በምን መንገድ ነው እያስተናገደ የሚገኘው? የሚገርምህ እዚህ የቅዱስ ላሊበላ ወጣቶች ማህበራት፣ ወይም ደግሞ እድሮች፣ እንዲሁም የቤተ ክህነቱ በአጠቃላይ ከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ፣ እንጀራ በመስጠት እንዲገቡ ያደርጋል። ነገ ደግሞ ሲወጡ ደግሞ እድሮች በየአካባቢው ድንኳን ጥለው ይደግሱና ያው በእግር የሚወጡትን ሁሉ ያው ከጾም በኋላ ያው ፍስክ ስለሆነ በሬ አርደው በማስተናገድ ምዕመናኑ ሲወጣም ሲገባል በዚህ መልኩ ነው የሚያስተናግዱት። ይህ በጣም የቆየ ነው። ያው አሁን ምንድነው በማህበር በደንብ ተደራጅቶ እየሰሩበት የነበረ ነው እንጂ ድሮ በየቤትህ ማንኛውም እንግዳ ሲመጣልህ፣ በተበታተነ መልኩም ቢሆን በየቤቱ ነው የሚያድሩት። አሁን ግን ከተማ ትንሽ እያደገች ስለሆነ፣ በየትምህርት ቤቱ በተለያየ የመንግስት ተቋማት ምናምን ያድራሉ። ስለዚህ እንደዚህ ስለሚያድሩ ትምህርት ቤት ተቋማት ላይ ደግሞ ሰው ስለማይኖር መግቢያ በሮች ላይ ነው እንደዚህ የሚደረገው። ድሮ ግን በየመንደሩ ስለሚያድሩ እኛ ቤት እኔ አሁን በህፃነቴ የቤት የመቶ ሳሚዎች እንላለን። በእኛ በተለምዶ ሳሚዎች ነው የምንለው፣ የሚስሙ ማለት ነው። ወይም ፕሊግሪምስ የምንላቸው ሳሚዎች ሲመጡልን እንደሰታለን። ውሃ ይዘን ቀርበን እግር እናጥባለን። ከዛ እቤት የሚገኘውን ማንኛውም ያስተናግድ ነበር። አሁን ደግሞ በተደራጀ መልኩ መንግስትም ቤተ ክህነትም የደብሮ አለቃዎችም ይዘውት እንደገና ደግሞ እነዚህ ድሮችም ገብተውበት በዚህ መልኩ ነው እየተካሄደ ያለው። እስካሁን ምህብረተሰቡ በጣም እያመሰገነ ያለበት ሁኔታ ነው። በተለይ ምዕመናኑ ደስ እያለው ነው። እንደዚህ በዚህ መልኩ ነው እየተስተናገዱ ያሉት። አንተ በዚች ከተማ ውስጥ ተወልደህ አድገሃል። አባትህ ደግሞ አፈመምር አለባቸው እጅግ ታዋቂ የሆኑ በከተማ ውስጥ የተከበሩ፣ እንደዚህ ባለው ባህል ሰሞን ደግሞ አብረው ስማቸው የሚጠራ ሰው እንደነበሩ አስታውሳለሁ። በጦርነቱ ጊዜም የተለያዩ ጣውረዶችን አይተሃል፣ አንተም ሆነ ሌሎች አብረው ይኖሩ የነበሩ ሰዎች። ከዛ በኋላ ተመልሰህ ዳግም በዚህ ሁኔታ ከተማ ውስጥ ማክበር መቻልህ ምን አይነት ስሜት ይሰጣል? በዚህ ሁኔታ ዳግም ከተማ ውስጥ ማክበር መቻል እኔ ስለ እውነት ነው ምነግርህ። ያው ምናልባትም እንዳልከው እንደግል ጥያቄ ነው። ድሮም ስለ ቅዱስ ላሊበላ ለእናንተ በትምህርት ቤት ጓድያለን አነሳላችኋለሁ። ስለ እውነት እኔ እዚህ ቦታ ተነጥዬ መኖር በጣም ይከብዳል። እንደ አካባቢ፣ እንደ ተወላጅም፣ እንደ ኢትዮጵያ በጣም የሚኮራበት ቦታ ነው። ከአቅም በላይ ነው። በቃ እንዲህ ብለ የምገልጸው አይደለም። የቅዱስ ላሊበላ አብያተ ክርስቲያናት በጣም የተለየ ነው ድባቡና በቃ ይናፍቃል ማለት በአካላዊቸው እኮ እንደገና በቴሌቪዥን ስደግመው ስደግመው የምውል ነው። በተለይ ደግሞ ነገ ጠዋት አንድ ሰዓት ጀምሮ እስከ ሶስት ሰዓት የሚካሄደው የቤዛ ኩሉ ስነስርዓት እንዳልኩህ አፈምር አለባቸው የመጀመሪያ የቅዱስ ላሊበላን ታሪክ ከግዕዝ ወደ አማርኛ የተረጎሙ አባቴ ናቸው። አሁንም መጽሐፋቸው ታትሞ ለህዝብ ተደራሽ ሏልኝ ወደ አራት አምስተኛ እና ይሄ የቤዛ ኩሉ ስነ ስርዓት በአስራተኛ ክፍለ ዘመን የተጀመረ ነው። በዛን ጊዜ የነበረው ጭንቀት ማለት እንዲህ ነው ብዬ ልገልጽልህ አልችልም። በጣም ያስፈራል። እርግጥ የዓለምም ትኩረት ነበረ እና አሁን የፈጠረልኝ ደስታ ወደር የለውም። እንዲህ ነው ብዬ በቃላት አልገልጽልም እና እርግጥ አንዳንድ ጊዜም ጥሩ ነው ብዬ አስባለሁ። ቁጭ ብለን እዚህ ስናስበው ቀለል አድርጎ ሲታየን ስለነበረ እንድንናፍቀው ይበልጥ መንከባከብ እንዳለብን ይበልጥ ማተኮር እንዳለብን ለአካባቢው ለዚህ ለቤተ ክርስቲያኑ ማተኮር እንዳለብን እንዲናፍቀን አድርጎናን ያን ጦርነትና ብዙ ነገር አስተምሮናል ብዬ አስባለሁን። እጅግ በጣም አመሰግናለሁ። ግርማ አለባቸው በላሊበላ ከተማ ውስጥ ያለውን የገና በዓል ልዩ አከባበርም በተመለከተ ስለ ከተማዋም ድባብ ስላጋራሃን ለአድማጮች በእጅጉ አመስጋኝ ነኝ። መልካም በዓል ይሁንልህ፣ መልካም ሁሉ እንዲገጥም ከነ ቤተሰብ እመኝልሃለሁ። እኔም አመሰግናለሁ። መልካም በዓል ይሁንልህ ለሁላችን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ መስመራችን የመደመር ምልክትና አንድን አስቀድማችሁ 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳትካም ካም የኢሜይል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት ዘመን ከማይሽራቸው የገና በዓል ማድመቂያዎች መካከል አንዱ እንስማ። ፍሬው ኃይሉ አሲናገናዬ ይለናል። በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ቀጣዩ መሰናዶ ከአንድ እውቅ የሙዚቃ ሰው ጋር ያቆየናል። ከ14 ዓመታት በኋላ ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ድምፃዊ ሄኖክ አበበ ይቅርታ የተሰኘ ሶስተኛ አልበሙን በቅርቡ ለአድማጮች አድርሰዋል። በለጋ ዕድሜው ሙዚቃን የጀመረው ሄኖክ ያምርባታልና ቀና እንበል በተሰኙ ሙዚቃዎቹ ከፍተኛ አድናቆት ነው ያተረፈ ሲሆን የራሱን ግጥምና ዜማዎች በመስራትም ይታወቃል። የደስታ ድግስ ያለበት ቤት ሁሉ የማይጠፋው ልዩ ቀን ከሥራዎቹ አንዱ ነው። ሄኖክ አበበ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ቆይታ አድርጓል። ገና በለጋ ዕድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምፃዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ ዕድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው። በቅድሚያ በጣም አመሰግናለሁ። እናንተም ስለጋበዛችን ያው ሙዚቃ በልጅነት ነው የጀመርኩት፣ ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16 17 ዓመት ልጅ ሆኜ ማለት ነው እዛ የሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ ክበብ ውስጥ ያለኝ መጀመሪያ የድምፅ አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙእና የዜማው ነገር ብዙ ጊዜ ምንድን ነው ያው በዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ እወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል። የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምፃዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ ያውጋል። ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደውን ነገር ነው የምትሰራው፣ አይደለም። የምትወደውን ነገር አንተ የወደድከውን ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ ስላሰብኩ ነው። ስለዚህ ተቀባይነቱ በዚህ ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር። ግን ያው ስለመወደው ዘፈኑን ሀሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማን ጋር ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ፣ ሁልጊዜ አመት በዓል ወይም ቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አየዋለሁ። በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድነው እንደዛ ሊዘልቅ የቻለው ብለህ ራስን ስጠይቅ ሰው ሁልጊዜ ከራሱ ከሚያሳልፈው ከአንድ ነገር ጋር የተያያዘ ነገር አለውና ምናልባት የእሱም ዘፈን ተጽዕኖ ይመስለኛል። ልዩ ቀንን ደግሞ እንዳሀሳብ ሌላ ሀሳብ እንዳመነጭ ያደረገኝ ማለት ነው። ይኛው ደግሞ ምናልባት በሰርግም፣ በልደትም፣ በምርቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው። በዛ መንገድ ነው የሰራሁት። አሁን እንዲሁም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አድርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊትም ሪሚክስ አድርገን እየሰራ ነው ነው ድምፃዊ ኤኖክ ከ14 ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምፃዊ ሶስተኛውን አልበም ለመስራት እንዴት ረዥም ጊዜ ሊወስድበት ቻለ? ያ የሆነበት ምክንያት ያው አጋጣሚ የሆኑ ረጅም ጊዜ ወደ 12 ዓመት 13 ዓመት ካናዳ ነው ኖሬ የተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳሰብከው፣ አንተ ባሰብከው ደረጃ ድረስ የተላላክ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው እሱ ነው ኃላፊነትን ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከርን። ለዚህ የባለፉትን ሶስት አመት እየተመላለስኩኝ ይህንን አልበም ለአድማጫ በቃን። ስለዚህ ይሄ ጋፕ የተፈጠረው የ13 ዓመት የነበርኩበትም የህይወት መንገድ እንዳልኩ ከኢትዮጵያ ውጭ እዛ ስለነበረ ምኖር የነበረው እንደፈለግኩ ኔ ባሰብኩት ልብ የተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት ነው የቆየሁት። በካናዳ ኑሮው አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበሙ አጫውቶናል። ከዛ ከነበርኩበት የህይወት መንገድ ወጥቼ መልሼ ወደ አልበም የመለሴ ትልቁ ስኬት ነው ለእኔ። እንዳልኩ ኃላፊነቱን ሀምሳ ፐርሰንቱን አቶ ኪሩቤል ይወስዳል። እሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ የቅርታ ሀሳቡን ደሞ እንዳልከኝ የጠየቅኝ ይቅርታ ከራሴ ነው የጀመርኩት። አንድም ለጠፋውበት ይቅርታ ሁለተኛ ደግሞ ይቅርታ፣ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት። ምክንያቱም በተለያየ መንገድ ሕይወታችን ላይ የተለያየ ነገር ይገጥመናል። ማናችንም ስኖንና ያን የሚገጥሙንን ነገሮች ሁልጊዜ፣ አንዳንዴ ከሰው የምጠብቃቸው ነገሮች አሉ። እነዛን ከሰው የምጠብቃቸው ነገሮች በሕሊና ይዘ ስታድር ብዙ ጊዜ ስሜታችን ጥሩ አይሆን ስለዚህ ከሰው ከመጠበቅ ከአንተ አውጥተህ በሰላም ውለህ በሰላም እደር፣ ህሊና ይረፍ ነው ኮንሰፕቱ፣ ሀሳቡም ማለት ነው። ይሄ ይቅርታ መልክቱ እሱ ነው፣ ዘፈኑ ላይ ያለው ይላል። እዛም ላይ በዳይነኝ ብዙ አጥፍቻ አለሁ፣ ሸንጎ ቢሞላም ይቅርታ አላለሁ። ማለት በቃ ከራስ ነው ጭምር ያለብህ እና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ የተለያዩ ሀሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽ ልማ ገብረአብ የጻፈልኝ እንዳውም ለመጀመሪያ ጊዜ ራሱ አሁን ዚኛው አልበም ላይ ብዙ ጊዜ ግጥምና ዜማዎቼን ራሴ ነው የምሰራው፣ ግን በዚህኛው አልበም ጋሽ ልምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የእሷ አሻራ ደግሞ የእኔ ሙዚቃ አልበም ላይ እንዲያርፍ ስለምፈልግ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ነው። ኪሩቤል ቆንጆ አድርጎ ነው የሰራው። በአዲሱ አልበሙ ካካተታቸው ሁለት የጋሽ ልማ ገብረአብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እምብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምፃውያን ግን ግጥምና ዜማ በመስጠት ይታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው? አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬ ያለሁ ለመስበን ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ፣ የራስህ ልክ አለ። እና አንዳንድ ጊዜ ምን ይሆናል? ለምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል፣ ይለመዳል አይደል? ክለብ ውስጥም ሰውም በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል። እኛ ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰውዬ በልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ፣ ያ በተለያየ ጊዜ ደግሞ ራሴ ዜማ ድርሰቱ ትንሽ ሙያም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የወሰድኳቸው ዘፈኖችን ሞክሬ ስቱዲዮ ስጥ ቀድቼ አውቃለሁ። እና አንዳንዴ ምንድን ነው ያለ ልክ ልብስ ስትለብስ ገባ እንደዛ አምርም አንዳንድ ነገር ላይ ማለት ነው እንጂ ከሰው ተቀብሎ ላለመስራት እኔ በራስ መተማመን ምናምን አይደለም። የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖ ካበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል። ሄኒ በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያው አልበም ያምርባታል ላይ እድሜው እነዛን ግጥሞች ለመጻፍ በጣም ከባድ ነው። ሁን አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራሱ በደንብ አላቀውም ነበረ። ስጽፎ የሚመጣው ነገሮች ሙዚቃ ላይ ነው እንጂ ትኩረቴ ግጥሙ ውስጥ አይዲያዎቹ፣ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበረ። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን። በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት፣ በአስራዎቹ መጨረሻ እና በጣም ቀድሞ ማቾሪ ያደረገ ነው ይሄኔ። እና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ጠንካራ ሀሳቦች ነው ያነሳው። እና ዜማ ያው ተፈጥሯዊ ነው እና ከምትሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ፣ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃል እና የግጥም ክህሎቱ ይገርመኛል። ሄኖክ በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋ ዕድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀ ነው ተከታዩን ምላሽ ሰጥቶናል። ያላየሁት ነገር ምንድን ነው መሰለህ፣ በአስራ ስምንት አመት ከምናምን ነው መጀመሪያ አልበማችን ያወጣ ነውና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታደርጋቸው ነገሮች በሙሉ ጥንቃቄ የሚፈልጉ ነገሮች ናቸው። እና ሰው አድማጭህም ደግሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት ስብ እናንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል። ምክንያቱም በቤት ውስጥ ቤተሰብ አለ፣ ልጆች አሉ፣ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተህ እግዚአብሔር ያን መንገድ አመቻሽቶልህ Ja, das ist አንዳንድ ቦታ ላይ ያው ትክክለኛው ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው የሆን ከምትሄደው ከዛ በኋላ የሚያስቀው ነገር በዛ በልጅነት መሆን ያለባቸው አሁን ናይት ክለብ ምናምን ሳልደንስ አልፍ ያለውን ዚቁጭኛ ጭፈራ ቤት ምናምን ያው በአርቲስትነት ገብቼ ሰው ለማዝናናት ዘፍናለሁ። በዛ እድሜ ግን አላረብ ወጣትነት ያሳለፍከው የምታሳልፋቸው ነገሮች እነሱ እነሱን ነገሮች አላየሁም። ይሄ ፋይረጅ የምትባለን እሷን እድሜ ክልል በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፍቼ ነው ያሳለፍኳት አለ አይደል። እንደ ሰው ስታወራ ከጓደኞች ጋር ከምናምን እንደዚህ እንደዛ አይነት ነገር ላይ ብዙ በዛ ሰዓት በቃ አልተፈቀደልኝም። ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድነው? በጣም ልዩ አጋጣሚ የሚለው የመጀመሪያ አልበም የወጡ በቃ ታወቅኩ ማለት ነው ለዋለሁ ለኪሮ ታወቀን ማለት ነው ለዋለሁ። ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ ያኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያዩ ለአዲስ አመት ለዘመን መለወጫ ይመጣልና በዛን ጊዜ ሾምፖል ነበር የመጣው እና ከሱ ጋር የዘመን መለወጫ ሸራተን አዲስ እንትዚ እንደዚ ተጠርተሃል ተብዬ አለኪሩ ነገርኩት። እረ ኪሩ በቃ ታወቀ ማለት ነው አለት። ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ በዛን ጊዜ እንደገና ደግሞ የቱ ደረጃ ላይ እንደደረስክ የስራህን እንትን ስታይ ደስ ይልሃል አደል? የለፋህበትን ከልጅነት እና በህይወት የማረሰው አጋጣሚ እሱ ነው። በእድሜያችን ገባ፣ ዋጋ ከፍለንበታል ስለለፋ እና እዛ ቦታ ላይ ደርሶ መጀመሪያ ትንሳኤው በጣም በጣም በጣም በሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምፃዊ ሄኖክ ለአድናቂዎቹ መልእክት አስተላልፏል። ሰው በሚሰጥህ እኮ አስተያየትና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ እያስተካከልክ የምትሄደው ና በሰጣችሁኝ ፍቅር ተመልሼ መጥቻለሁ። አመሰግናለሁ፣ እግዚአብሔር ያክብርልኝ። አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል። የግጥም መጽሐፍ በማዘጋጀት ላይ እንደሚገኝ አጫውቶናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የአሜሪካ ድምፅ ልዩ የገና በዓል መሰናዶ ይቀጥላል። እያስተናገድኳችሁ የሚገኘው ሀብታሙ ስዩም ነኝ። በኢትዮጵያውያን የገና በዓል ላይ እንገኛለን። እንዲህ ባለው የበዓል ሰሞን በተለይ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ሕጻናትና ታዳጊዎች ከባህልና ማንነታቸው ጋር እንዲቀራረቡ ከሚሰሩት መካከል አንዱ የማኅበረ ቅዱሳን የሰሜን አሜሪካ ማዕከል ነው። ማዕከሉ ከሃያ አመታት ለተሻገረ ጊዜ ባዘቦት ወቅቶችም ጭምር ትውልድ ኢትዮጵያኑ በቋንቋ በታሪክ፣ በስነ ምግባር ረገድ በቂ እውቀት እንዲያገኙ ለማስቻል እየሠራ ይገኛል። የማዕከሉን እንቅስቃሴ በመጠኑ ያስቃኙን ዘንድ ለምሽቱ ሁለት እንግዶችን ጋብዣለሁ እንግዶቼ ከማዕከሉ የተተኪ ትውልድ መርሃ ግብር አስተባባሪዎች መካከል የሆኑት ዶክተር ሕልምነህ ስንሸውና ወይዘሮ ህይወት ዘውዴ ናቸው። አስቀድመው ዶክተር ሕልምነህ በተተኪ ትውልድ ላይ ያነጣጠረውን መርሃ ግብር መነሻና ዓላማውን ያስቀኙናል። እሺ፣ እግዚአብሔር ስጥልን። እንግዲህ ያው ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ስር ተቋቁሞ ድጋፍ እያደረገ ያለ የአገልግሎት ማህበር ነው። እንግዲህ አገልግሎቱ ላለፉት ሰላሳ ዓመታት በላይ እየሰጠ ያለ ማህበር ነው። ከዛ ከምስረታው ጊዜ ጀምሮ የማህበረሰብን አገልግሎት በተለይ ተተኪ ትውልድ ላይ ከፍተኛ ትኩረት ሰጥቶ የሚያገለግል ነው። ስርዓተ ትምህርቶቹን እያጠናከረ እያሰፋፋ ከከፍተኛ ትምህርት ተቋማት ጎን ለጎን ደግሞ ከሕፃናት ጀምሮ ስርዓተ ትምህርት ቀርጾ ትምህርት በመስጠት ላይ ይገኛል። ምናልባት ኢትዮጵያ እንደሚታወቀው የአቡነ ጎርጎሪዎስ ትምህርት ቤቶችን መስርቶ በተለያዩ ትልልቅ ከተሞች ሰፊ ትምህርት እየሰጠ መደበኛ ትምህርትም የሃይማኖት ትምህርትም እንደዚሁም የስነ ምግባር ትምህርት በሰፊ እየሰጠ ነው ያለው ማለት ነው። እና የአሜሪካም ያለው አገልግሎት ከዛ ጋር የተቀናጀ የተያያዘ ስለሆነ ከሀያ አምስት አመት በላይ አገልግሎት ሰጥቷል። ቤተክርስቲያን እየደገፈ ምዕመናን እያገለገለ ይገኛል እና ከዚህ ውስጥ እንግዲህ ልጆቻችን ላይ ከአራት አመት እድሜያቸው ጀምሮ እስከ አስራ ስምንት አመት ከዛ ደግሞ ወደ ኮሌጅ በሚሄዱበት ከፋፍሎ ስርዓተ ትምህርት ቀርጸው ትምህርት እየሰጠ ነው። እዚህ በአሜሪካ በውጭ ዓለም ያለው ክፍተት ደግሞ ሰፊ ነው። ልጆቻችን የሚያገኟቸው ፈተናዎችም ደግሞ የተወሳሰቡ እና ከባድ ናቸው። ትልቅ ዝግጅት ያስፈልገዋል። ያንን ግንዛቤ ውስጥ በማስገባት ስርዓተ ትምህርት ቀርጾ ትምህርት እየሰጠ ይገኛል። በአቡነ ጎርጎሪዎስ በቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎሪዎስ ሁለተኛ ስም የተመሰረቱ ትምህርት ቤቶችን መስርቶ ትምህርት እየሰጠ ይገኛል ማለት ነው። እንግዲህ ባለፉት ዓመታት በተለይ በዚህ በሰሜን አሜሪካ በርካታ ስራዎችን ስትሰሩ መቆየታችሁ ይነገራል። በተለይ ህጻናትና ወጣቶች ታሪካቸውና ማንነታቸውን እንዲያውቁ በማድረግ ረገድ የተለያዩ እንቅስቃሴዎችን ስታደርጉ እንደነበረም ተሰምቷል። ከእነዚህ መካከል ለአብነት መጠቃቀስ ቢቻል በምን በምን ጉዳዮች ላይ ተንቀሳቀሳችሁ፣ እንዴትስ ትምህርቱንና ማስገንዘቢያውን ሰጣችሁ የሚለውን በተመለከተ ደግሞ ህይወት የተወሰነ ማብራሪያ ብሰጭን። እሺ ሀብታሙ፣ አሁን ዶክተር ህልምንህ እንደገለጸው የማህበራችን አገልግሎት ተተኪ ትውልዱን ዘመኑን የሚያዋጅ ዜጋ አድርጎ የማፍራት ነው። ለምሳሌ በእኛ ክፍል ስር የግቢ ጉባኤያት አገልግሎት ለአራት አመት ዩኒቨርሲቲ በሚገቡበት ወይም ደግሞ ከፍተኛ ትምህርት ቆይታቸው የቤተክርስቲያን ትምህርትን በቋንቋ ዘርፍ ደግሞ ግዕዝን በስነ ምግባር፣ በቅዱሳን ህይወት ዙሪያ የተለያዩ ትምህርቶች ይሰጣሉ። ከዛ በሻገር ደግሞ ተማሪዎቹ በዩኒቨርሲቲ ውስጥ የስቱደንት ክለብ እንዲያቋቁም እና እርስ በርሳቸው ታሪካቸውን፣ ባህላቸውን፣ ትውፊታቸውን እንዲያውቁ በሚያጋጥማቸው ቻሌንጆች እርስ በርሳቸው እየተደጋገፉ እንዲወጡ የሚያደርግ ፕላትፎርም ነው እየተዘጋጀው ለህጻናትና ለአዳጊያን ደግሞ የተለያዩ የቴሌቪዥን ፕሮግራሞች ይዘጋጃሉ በዓላትን መሰረት በማድረግ ለምሳሌ በአብይ ጾም ውስጥ ዘንድሮ ደግሞ ለገናም የተዘጋጁ የአድዋ በዓል ጊዜ እንደዛ በማድረግ ያው ታሪካቸውን እነሱ ከሚማሩት ባሻገር ደግሞ ዓለም አቀፉን ህጻናትና ታዳጊዎች ጋር የትምህርት እንዲደርስ የማድረግ ስራዎች ተሰርተዋል፣ በመሰራትም ላይ ነው የሚገኙት። ከዛ ባሻገር ደግሞ የጉዞ መርሃ ግብሮች አሉ። ኢትዮጵያም እንደሚደረገው ሀቢራ ህይወት የሚባል በዓመት አንድ ጊዜ የሚደረግ ትልቅ መርሃ ግብር አለ በገዳማት አካባቢያችን በሚገኙ ገዳማት ውስጥ እነዚህ ህጻናትም ወላጆችም አንድ ላይ በመሄድ ውይይቶችን በማድረግ ገዳማቱን በመጎብኘት የቅዱሳንን በረከትን ረድኤት እንዲሳተፉ በማድረግ ትልቅ ስራ መስራት ላይ ይገኛሉ። ከዛ በተጨማሪ ደግሞ ከአጥቢያ አብያተ ክርስቲያናት ጋር በሰንበት ትምህርት ቤት ውስጥ ስርአተ ትምህርትን በመቅረጽ የመምህራን ስልጠናን በማዘጋጀት የተለያዩ ስራዎችን ይሰራል። እነዚህንና መሰል ስራዎችን በመስራት ያው ህጻናትን ማዳጊያንን ወጣቶችን ከሚማሩት ዓለማዊ ትምህርት ባሻገር በመንፈሳዊ ትምህርታቸው እንዲሁ ጎልብተው በሁለት ወገን የተሳለ ሰይፍ ለማውጣት ነው። እንግዲህ በመሰራት ላይ ያለ ማለት ነው። እነዚህን ሁሉ ስራዎች የምታከናውኑት ከኢትዮጵያ ብዙ ርቃ በምትገኘው ዩናይትድ ስቴትስ ውስጥ እንደሆነ ይታወቃል። የቋንቋና የባህል ልዩነት አለ። እዚህ ደግሞ በህይወት ለመቆየትም ሌሎች ስራዎችን መስራት ስርዓቱን ማቻቻል ግድ ይላል። ይህንን ስራ በምትከውኑበት ጊዜ የገጠሟችሁ ተግዳሮቶች ምን ነበሩ? በምን መልኩ ተወጣችኋቸው? በሁለቱ ሀገራት መካከል ካሉ ዘርፈ ብዙ ልዩነቶች ጋር በተገናኘ ዶክተር ህልምነህ ወደ አንተ ልመለስ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ጥሩ ጥያቄ ነው እንዳልከው እንግዲህ በዚህ ሀገር ያው በየትኛውም ቦታም ቢሆን ብዙ ጊዜን፣ ጉልበትን፣ እውቀትን የሚሻሙ ነገሮች አሉ። ተግዳሮቶቻችን ብዙ ናቸው። ዞሮ ዞሮ ግን ፈተናዎቹ ቢኖሩም የልጆቻችን ጉዳይ በቀላሉ የሚታይ ስላልሆነ ልጆቻችን ከሚገጥማቸው ፈተናና ሕይወት አንጻር ትኩረት ሰጥተን በተቻለ አቅም እየተሰራ ነው። የሰው ኃይል ክፍተቶች አሉብን። በሰው ኃይል ክፍተት ለመሙላት በጎ ፈቃደኛ ወላጆች፣ የሰንበት ት/ቤት ወጣቶች፣ አባቶች፣ ካህናት እየተሳተፉበት ነው እየተሰራ ያለው። ከዚህም በላይ የመጽሐፍት ክፍተት አለ። እንደምታውቀው የቋንቋ ክፍተቶች አሉብን። በብዙዎች የቤተክርስቲያን መጽሐፍት፣ ለልጆች የተዘጋጁ መጽሐፍት በአማርኛ ቋንቋ ወይም በግዕዝ ወይም በሌላ ቋንቋ የተዘጋጁ ናቸው እና እነሱም በእንግሊዝኛ አዘጋጅቶ ወደ ለልጆች በሚሆን መልኩ ማቅረብ ከፍተኛ ተግዳሮት ነው። ቢሆንም ግን በእግዚአብሔር ፈቃድና እርዳታ እየተሰሩ ነው ያሉ። የባህልና የቋንቋ ልዩነቶች አሉ። በተለይ በተለይ በዚህ ዘመን ልጆቻችን የሚገጥሟቸውን ተግዳሮቶች ወይም ፈተናዎች የሕይወት ፈተናዎች ተረድቶ ያን በሚመጥን መልኩ መዘጋጀትና ስርዓት ትምህርት ቀርጾ ለልጆች ማድረስ ከፍተኛ ተግዳሮት ነው በአሁኑ ሰዓት። ምክንያቱም ወላጆችም መምህራንም እነዛን ፈተናዎች ለመረዳት ጊዜ የሚጠይቅ ስለሆነ፣ ትምህርት የሚጠይቅ ስለሆነ፣ ስልጠና የሚጠይቅ ስለሆነ ማለት ነው። ያም ቢሆን ግን እነዚህን ሁሉ ለመፍታት ማህርሳን እዚህ ለመምህራን በተለይ ወላጆች ትምህርት ቤቶች ላይ ለሚያገለግሉ መምህራን እንደዚህ በእንግሊዝኛ ቋንቋ ስብከት ትምህርት መስጠት ለሚችሉ መምህራን ያገለግል ዘንድ የስልጠና ማዕከል መስርቷል። በዛ ስልጠና ማዕከል እገዛ እንደዚህ አገልግሎት ላይ የሚሰማሩ አገልጋዮችን የማፍራት ስራ ጥረት እያደረገ ቅድም እንደተባለው ወጣቶች ላይ የምንሰራውን ስራ ከህፃናቱ ጀምረን በአሁኑ ሰዓት ቢያንስ በአስራ አንድ የአሜሪካ ግዛቶች በአብዛኛው ኢትዮጵያውያን በሚኖርባቸው ግዛቶች በአስራ ስድስት ትምህርት ቤቶች የአቡነ ጎርጎርዮስ ሁለተኛ ትምህርት ቤቶች መስርተን ስርዓተ ትምህርት ቀርጸን በቋንቋ ጥበብ በተለይ በአማርኛ እና በግዕዝ የአብነት ትምህርት ሲወርድ ሲዋረድ የመጣውን ጥንታዊውን ትምህርት እንዲማሩ ልጆቻችን ዜማውን እንዲያውቁ፣ ንባቡን እንዲያውቁ የማድረግ ስራ እየተሰራ ነው። እንግዲህ ማህበራችሁ መሰረቱ ሃይማኖታዊ ቢሆንም ስራዎቻችሁ ግን በአብዛኛው ማህበረሰብ አቀፍና እዚህም የሚኖረውን ትውልደ ኢትዮጵያዊ በእጅጉ የሚጠቅሙ እንደሆነ ይነገራል። እስካሁን ድረስ ከሰራችኋቸው ስራዎች አንጻር እዚህ የሚኖረው ትውልድ ኢትዮጵያዊ በእናንተ ስራ በእናንተ እንቅስቃሴ ላይ ምን አስተያየት አለው? አሁን ካላችሁበት ደረጃ ከፍ እንድትሉ ያላችሁ ሚና የበለጠ እንዲጎለብትስ ምን አይነት ድጋፍና እገዛ ነው ሊያደርግ የሚችለው የሚለውን ደግሞ ህይወት፣ ሀሳብሽን ብታጋሪ ነው። በኢትዮጵያ በገጠራማው አካባቢ ሰው በማይደርስባቸው አካባቢዎች ትልልቅ ስራዎች ናቸው የሚሰሩት እና ለዛ በአሜሪካ ማዕከል በተለይ ህዝበ ክርስቲያኑን በማሳተፍ የማህበሩም አባላት የተለያዩ በአቅቢያ ደረጃ የተለያዩ ፕሮጀክቶችን በማድረግ መቅረብ የገንዘብ እርዳታ ይደረጋል። የገንዘብ ድጋፍ ማለት ነው። የገቢ ማሰባሰቦች ይደረጉና ወደ ኢትዮጵያ ትልልቅ ስራዎች እንዲሰሩ ይደረጋል በዛ ዘርፍ ላይ እዚህ ሀገር የሚኖሩ ሰዎች ትልቅ ድጋፍ በማድረግ ነው በማድረግ ላይ ነው የሚገኙት። በእውነት ይህን እድል በመጠቀም ትልቅ ምስጋና ማድረስ ነው የምንፈልገው በማህበራችን ስም። ከዚህ የበለጠ ግን ምን ማገዝ ያስፈልጋል የሚለው፣ በዋናነት ይህ ስራ እንደተጠበቀ ሆኖ በተለይ በተተኪ ትውልዱ፣ በህፃናት ማዳጊያን፣ በወጣቶች ዘርፍ ትልቅ ስራዎች መስራት ያስፈልጋል። አሁን ቅድም አንተ እንደጠቆምከው ብዙ ተግዳሮቶች አሉ። ልጆችን ወደ ህግ እግዚአብሔር ማምጣት ቃል እግዚአብሔርን በማስተማር በቤተክርስቲያን ቆይታቸውን በማጽናት ረገድ ትልቅ ስራዎች መሰራት አለባቸው። ከአጥቢያ ቤተክርስቲያናት ጀምሮ ወላጆችን ያሁን የወላጆች የውይይት መድረክ እናዘጋጃለን። የልጆቹን ችግር አዌርነስ ለመፍጠር ማለት ነው። ልጆቹ ቴስቲሞኒ የራሳቸውን ችግር እንዲናገሩ በማድረግ ወላጆች ደግሞ እንዲረዱ በማድረግ እና እዛ ላይ ያለውን አገልግሎት በጣም በስፋት የማጠናከር ስራ መስራት ይመስላል። በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። በምን መልኩ ነው የምታሳልፉት? የመጪ ዘመን እቅዶቻችሁስ ምንድን ናቸው ስለሚለው ደግሞ ጥቂት ንገሩኝ። እሺ እግዚአብሔር ስጥልኝ ቅድም እንዳልኩት ያው እኛ አሁን በአሁኑ ጎርጎረስ ትምህርት ቤቶች በተለይ የቤተ ክርስቲያን ሃይማኖታዊ በዓላት አበይት በዓላት እንደዚህ አይነት እንደ በዓለ ልደት አይነት በዓላትን በተመለከተ ልጆች ቅድመ በዓል ትምህርት ያገኛሉ እና ከትምህርቱ በኋላ ደግሞ በቤተሰብ ከቤተሰብ ጋር በቤተ ክርስቲያን ከምዕመናን ጋር አብረው እንደየ ዕድሜያቸው እንዲሳተፉ ይደረጋል። ያው እኛም እንግዲህ በትምህርት ቤቱም ስና የሚያስተምሩም አብረው በትምህርት ቤት የሚደረገውን በትምህርት ቤት ያደርጋሉ። በአጥቢያ ቤተ ክርስቲያን ደግሞ እንግዲህ ነገ እንደ ማንኛውም የቤተ ክርስቲያናችን ስርዓት በቅዳሴ አገልግሎት በመሳተፍ ልጆቻችን ያሳት- ያሳልፋሉ ማለት ነው። እና ይሄ በትምህርት የሚያገኙትን በተግባር ደግሞ የሚያውሉበት ምድል የሚያገኙበት ነው። ያንን እንግዲህ በተሻለ በመረዳት ተሳታፊ እንዲሆኑ ያደርጋል ማለት ነው። እጅግ እናመሰግናለን ሁለታችሁም የማህበረ ቅዱሳን የሰሜን አሜሪካ ማዕከል በተተኪው ትውልድ ዙሪያ እያደረጋቸው ስላሉ ዘርፈ ብዙ እንቅስቃሴዎች በወፍ በረር ስላስቃኛችሁን፣ ይህን የመሰለ ማብራሪያ ስለሰጣችሁን ለአሁኑ በጣም አመሰግናለሁ። መልካም ምሽት ይውላችሁ። ከአሜሪካ ድምፅ የሚተላለፈውን ልዩ የገና በዓል ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ዛሬ ከኢትዮጵያ በተጨማሪ የገናን በዓል ሲያከብሩ የዋሉ ሀገራት አሉ። ከእነዚህ መካከል የምስራቅ አውሮፓ ሀገራት የሆኑት ቤላሩስ፣ ጆርጂያ፣ ካዛኪስታን፣ መቄዶንያ፣ ሞልዶቫ፣ ሞንቴኔግሮ፣ ሰርቢያ፣ ራሽያና ዩክሬን ይገኙበታል። ከአፍሪካ የግብፅ ኮፕቲክ ቤተ ክርስቲያን እንዲሁ በዓሉን ስታከብር ውላለች። ኢትዮጵያ ውስጥ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተጨማሪ የሙሉ ወንጌል አማኞችና የካቶሊክ እምነት ተከታዮችም ይህንን በዓል በድምቀት ያከብራሉ። እዚህ ላይ ሦስቱንም ሃይማኖት ተከታዮች የሚወክሉ የገና መዝሙሮችን ቀንጭበን ልናሰማችሁ ወድናል። ሁላችሁም በድጋሚ እንኳን አደረሳችሁ። good የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል መሰናዶውን በመምራት አብረሪያችሁ የነበርኩት ሀብታሙ ስዩም ነኝ በቅንብሩ ብርሃን ኃይሉ ዋና አዘጋጅ ደግሞ እጽዮን ግርማ በድጋሚ መልካም ባልሆንላችሁ በሰላም ደሩ